ሰላም ለአይንቲከ ከመ ምሉእ መቃለማይ ለተረአያ ወትረ በምንበረ መጽሔት ርሱይ ኢየሱስ ክርስቶስ መስተስርየ ኩሉ ጀገይ ነዝሐልኒ እዚዮ በአዘበከ ሰናይ ወአእጻድሆኒ እምበረድ ጸሩይ